የዛሬ 160 ዓመት ገደማ በጉራጌ ዞን ሞሆር ቀበሌ እንደኖረች የሚነገርላት ውርድ ወት የተባለች ሴት በጉራጌ ማህበረሰብ ዘንድ ለእኩል የጋብቻ መብት የታገለች ባለታሪክ እንደሆነች ይነገርላታል። በዚህቹ ታሪካዊት ሴት ስም የተሰየመ የጥናትና የምርምር ስራ መርሃ ግብር ወይም ፌሎሺፕ በመብቶችና ዴሞክራሲ እድገት ማዕከል መጀመሩ ተበስሯል። አቶ በፍቃዱ ኃይሉ የካርድ ዳይሬክተር ናቸው። ፌሎሽፕ በየአመቱ የሚካሄድ የምርምር ስራ ፌሎሽፕ ነው። የዘንድሮ የመጀመሪያው ነው የሚሆነው እና የምርምር ትኩረቱ የሚሆነው በቤቶች ጉዳይ ወይም በሥርዓተ ጾታ እኩልነት ጉዳይ ላይ ወይም በቁጥር አናሳ የሆኑ የማህበረሰብ ክፍሎች መብቶች ላይ ማይኖሪቲ ራይት ጉዳይ ላይ እንዲሁም ለጥቃት ተጋላጭ የሆኑና የጭቆና ሰለባ የሆኑ የማህበረሰብ ክፍሎች ላይ አተኩሮ ግን በባህላዊ መንገድ በፍስታዊ መንገድ ችግሮችን የመፍቻ መንገዶችን እና ወይም የመጋጠሚያ መንገዶችን የምርምር ስራ የሚበረከትበት ነው እና ከስያሜው እንደሚያመለክተው ውርድወትን እንደ ሞዴል ወስደን ነው በስሟ እንዲሰየም ያደረግ ነው። ውርድወት እንደሚታወቀው በጉራጌ ማህበረሰብ ውስጥ የዛሬ መቶ ስልሳ አመት ገደማ የተወለደች ወይም የኖረች ሴት ነች እና በወቅቱ ብዙ ሴቶችን አነቀንታለች። እና የእንቅት መርታት ችላ የመረጠችውን ባል መግባት የቻለች ሴት ነች። ና እንግዲህ የገጠማትን ችግር ባህል ውስጥ የነበረ ነው ግን ለመፍታት የሞከረችው በዛ ነው። ብዙ ጊዜ ለምሳሌ የሴቶች የተራረሰት አኩልነትን ጥያቄ ሴቶች እና ሌሎችም የማህበረሰብ ክፍሎች ሲያነሱ የሚባለው ከውጭ የመጣ የምዕራባውያን አጀንዳ እንደዚህ አይነት ነገር ይባላል። ግን ሀገራችንን የነበረ እና ባህላዊ መንገዶችም ያሉ መሆኑን እና ራሱ ባህላዊ መንገድን ተጠቅሞ መፍታት እንደሚቻል ሞዴል ይሆናል በሚል ሳሌ ነው። በያቃቄ ወርድ ወትፍን የሰየም ነው። ስለዚህ የፌሎሽኩ ተመራጮች በይፋ ጥሪ ነው የሚመለመሉት። ፐብሊክ ሊንፋት ሪያክሽን አለ አሁን ለምሳሌ። ስለዚህ አመልካቾቹ በዚህ አመት የምንወስደው ፌሎዎች ሁለት ናቸው የሚሆኑት። የሙሉ ሰዓት ተቀማጭ የሚሆኑት የካርድ ቢሮ ውስጥ ካርድ ቢሮ ያመቻቻል። ወርሃዊ ደሞዝ ይከፍላቸዋል። ምርምር ስራ ሲያደርጉ ወጪዎች የግል ስለሚኖርባቸው እና ሙሉ ሰዓታቸውን እኛ ጋር ስለሚያሳልፉም ከዛ ደግሞ ወደ ምርምር ወደሚያደርጉበት ማህበረሰብ ወይም ባህላዊ ተግባር ወደሚደረግበት መስክ ለመሄድ ሲፈልጉም ውጤቶቻቸው እንሸፍናለን። ሌሎች ተያያዥ ወጪዎችን በሙሉ እንሸፍናለን። እኛ ጋር የሚቀመጡት ለሰባት ወራት ያክል ነው። ከዛ በኋላ የምርምር ስራቸውን ሲጨርሱ በህትመት እናበቃላቸዋለን፣ እናሳትምላቸዋለን እና ለሚመለከቱት አካላት እናሰራጭላቸዋለን። ከህዝብ ጋርም ተገናኝተው ለምን ዲስከስ እንዲያደርጉ የምክክር መድረኮች፣ እና እንዲሁም ፓነል ዲስከሽኖች የውይይት መድረኮችን እንዲያመቻቹ ቢያንስ ሁለት ድጋፍ እናደርጋለን ወጪዎችን እንሸፍናለን ማለት ነው። ከፆታ እኩልነት ችግር ውጪ የባህልና የቋንቋ እክሎች ዙሪያ ምርምሩ መደረግ እንደሚችል የሚናገሩት አቶ በፍቃዱ ሀገር በቀል የመፍትሄ ሀሳቦችም አስፈላጊ መሆናቸውን ያስረዳሉ። ርዕሶቹ በማን ነው የሚመረጡት ስለሚለው ናሮ ርዕስ ራሳቸው ቀረብ ያለ ርዕስ ራሳቸው ያቀርባሉ ብለን ነው የምናስበው ግን እኛ በጥቅሉ በስርዓተ ፆታ እኩልነት እና ወይም በስርዓተ ፆታ አለመመጣጠን ጉዳይ ላይ ዙሪያ የሚያጠመጥንና ና የመፍትሄ ሀሳብ የሚጠቁም ፕሮፖዛል እንዲያቀርቡ ወይም ምክር ሀሳብ እንዲያቀርቡ የሚጠይቅ ነው። አንደኛው እሱ ነው። ሌላው በታሪኮቻችን ውስጥ የተከሰቱ ሴቶች የሚሆኑ ወንዶች በስርዓተ ፆታ እኩልነት ወይም ደግሞ የአናሳ ቁጥሮችን መብቶች መገፈፍ ላይ አተኩረው የታገሉ ባለታሪኮችን ታሪክ ጽፋለው አለው አጥንቼ ጥናታዊ ጽሁፍ አቀርባለሁ በነሱ ላይ ሚል ሊሆን ይችላል። እንደዚህ አይነት አሁን ቴማቲክ ኤሪያ ሰተናቸዋል ዝርዝር ተመስርተው የራሳቸውን ርዕስ ያመጣሉ ብለን ሀገር በቀል ደንፈል ብዙ ባህላዊ የግልግል ዘዴዎች አሉ። ማህበራዊ ማህበራዊ ህግጋት የማሻሻያ መንገዶች አሉ። እነዛን ነገሮች ተጠቅሞ እንዴት የአናሳዎችን የጭቁኖችን ወይም ደግሞ በማህበረሰቡ የተገለሉ ቡድኖችን መብቶች ማስጠበቅና ማስከበር ይቻላል። ከዚህ በፊት በነበሩ በታሪኮቻችን ውስጥ ያሉት ተሞክሮዎች ምን ይመስላሉ? የለም እንዳንል አሁን ወርድ ወት ምሳሌ እየሆነችን ነው። ሌሎችም ብዙ ታሪካቸው ያስተጻፈላቸው ግለሰቦች አሉ። እንዴት ይሄዱበት እነሱ የሚሉትን ነገሮች እንዲያወጡ ነው። እኛ ይሄ ነው ይሄ ነው ብለን አንወስንም አሁን ሪሰርቸሮቹ ወይም ተመራማሪዎች ፌሎቹ የሚያስፈልጓቸው ነገሮች እንትን ይሉላቸዋል። በመነሻ ሀሳባቸው በፕሮፖዞች ላይ በሚያቀርቡት መሰረት ተጨማሪ ምርምሮችን አድርገው ውጤቱም እኛ በሀገር በሀገሮቻችን ልጆች ኢትዮጵያውያን ዜጎች ናቸው። ይህን ምርምር የሚያደርጉት በሀገራችን ዜጎች ማህበረሰቧችን ውስጥ ያሉ ችግሮችን አይደንቲፋይ አድርጎ ከማህበረሰቡ ልማዶች እና ወጎች አንጻር ራሱ በዚህ መልኩ እንደዚህ ተነጋግሮ መፍትሄ ማድረግ ይቻላል፣ የሚል ጥቆማ ሲመጣ የማህበረሰባችን ልጆች ወይም የኢትዮጵያ ዜጎች እራሳቸው የሚያፈልቁት ኖርቲ ሆነ ድረስ ኢንዲጂኒስ ነው ወይም ሀገር በቀል ነው ብለን ነው የምንለው። አቶ በፍቃዱ ውድድሩ እድሜያቸው ከሀያ ሁለት እስከ ሰላሳ አምስት አመታት ላሉ ሁሉ ክፍት መሆኑን ጠቅሰው ስለ መስፈርቶቹ ለመረዳትም አመልካቾች በመብቶችና የዴሞክራሲ እድገት ማዕከል ድረገጽ ላይ በመግባት እንዲከታተሉ ጠቅሰው በቀጣይ ሰኔ ወር ላይም ሁለቱን የመጨረሻ የውድድር ተመራጮችን ይፋ አድርገው ወደ ስራ እንደሚያስገቡ አክለዋል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ